ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የረቡዕ መስከረም 23 2011 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሶሎሞን አባተና እኔም አዳን። የተሻለች ሀገር ለመገንባት ከፖለቲካ መጠላለፍ በመውጣት በለውጥ ጎዳና አብሮ መጓዝ አስፈላጊ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። እስከ ዛሬ በረሃብና በጦርነት በልመናና በስደት ለሚያውቀን ዓለም ሰጪ እንጂ ተመጽዋች፣ ራስ እንጂ ጅራት አለመሆናችንን ለማሳየት ተክተን መስራትና እጅና እጅ ሆነን ከፍታችን መውጣት ይጠበቅብናል። ኢህአደግ ሀገራዊ አንድነት ለሁለንተናዊ ብልጽግና በሚል መሪ ቃል ጉባኤውን እያካሄደ ነው። በአብይ ርዕስ ዘገባለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኢትዮጵያ ኤሌክትሪክ ኃይል ኢንጂነር ክፍሌ ሆሮን የታላቁ የኢትዮጵያ ሕዳሴ ግድብ ስራ አስኪያጅ አድርጎ መሾሙን የኢትዮጵያ የዜና አገልግሎት ዘግቧል። የታላቁ ሕዳሴ ግድብ ስራ አስኪያጅ ሆነው ሲያገለግሉ የነበሩት ኢንጂነር ስመኘው በቀለ በሞት ከተለዩ በኋላ ኢንጂነር ኤፍሬም ወልደ ኪዳን ላለፉት ሁለት ወራት በጊዜያዊነት የግድቡን ግንባታ ሲመሩ ቆይተዋል። ዛሬ ታዲያ የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር ዶክተር አብርሃም በላይ ለግድቡ ግንባታ ስራ አስኪያጅና ምክትል ስራ አስኪያጆች ሽሞት መስጠታቸውን የዜናው አገልግሎት ጠቁሟል። በዚህም መሰረት ኢንጂነር ክፍሌ ሆሮ ስራ አስኪያጅ፣ ኢንጂነር ኤፍሬም ወልደ ኪዳን፣ አቶ ፈቃዱ ከበደ ደግሞ ምክትል ስራ አስኪያጆች ሆነው ስራውን እንዲመሩ መመደባቸውን የኢትዮጵያ የኤሌክትሪክ ኃይል የውጭ ግንኙነት ዳይሬክቶሬት ማስታወቁን የኢትዮጵያ የዜና አገልግሎት ገልጿል። ክቡራትና ክቡራን አድማጮች ኢንጂነር ክፍሌ ሆሮ ተብሎ እንዲስተካከል እንጠይቃለን። ቡሩንዲ ውስጥ ሰብአዊ መብቶች እየተረገጡ ነው የሚል ስጋት እየተሰማ ባለበት በአሁኑ ወቅት የሀገሪቱ መንግስት መንግስታዊ ያልሆኑ ድርጅቶችን ለማገድ መወሰኑን የረድኤት ድርጅቶች እያወገዙ ናቸው። የቡሩንዲ የብሔራዊ ጸጥታ ምክር ቤት ያስተላለፈው ውሳኔ የድንበር የለሽ ሐኪሞችን፣ ካቶሊክ ረድኤት አገልግሎትና የመሳሰሉትን የሥራ እንቅስቃሴ ያስቆማል። እነዚህ ሁለት ድርጅቶች በሀገሪቱ ውስጥ ከአገልግሎቶች ለራቁ ሰዎች እጅግ አስፈላጊ የሆነ የህክምና አገልግሎት ሲሰጡ እንደቆዩ ተገልጿል። እነዚህ መንግሥታዊ ያልሆኑ ድርጅቶች መንግሥት የማይሰጣቸውን የህክምናና የትምህርት አገልግሎቶችን በመሸፈን ለህዝቡ አገልግሎት ሲሰጡ የቆዩ ናቸው ሲሉ ዩጋንዳ የሚገኙ የተባበሩት መንግስታት ድርጅት ተጠሪ ኒኮላስ ኦገስቲን ተናግረዋል። የዩናይትድ ስቴትስ ቀዳማዊት እመቤት ሜላኒያ ትራምፕ አፍሪካን ለአንድ ሳምንት በሚጎበኙበት በአሁኑ ወቅት ዛሬ ጋዳ ውስጥ አፍሪቃውያን በባርነት ይያዙበት የነበረውን ቦታ ጎብኝተዋል። እንደ አውሮፓ አቆጣጠር በ1900 ሰባዎቹ ዓመታት አፍሪቃውያን ለባርነት ወደ አሜሪካ ሀገሮች ከመወሰዳቸው በፊት በአስከፊ ሁኔታ ይያዙበት የነበረውን ቦታ ተመልክተዋል። ወደ ኋላ ለጋዜጠኞች በሰጡት መግለጫ ስለነበረው ሁኔታ የሰሟቸውን ታሪኮች ምንጊዜም ቢሆን አረሳ ማለታቸው ተዘግቧል። ተመክሮ ከባድ ስሜት የሚያሳድር ነው። ሰዎች ይህን ማየት ይገባቸዋል ሲሉም አክለዋል። የሚስስ ትራምፕን የአፍሪቃ ጉብኝት በመከታተል ላይ የምትገኘው የአሜሪካ ድምፅ የዋይት ሀውስ ዘጋቢ ፓትሲ ዊዳኩስዋራ ከሊሎንጌ የላከችውን ዘገባ አሉላ ከበደ ያቀርበዋል። ሁለተኛ ቀኑን በያዘውና ሚስ ትራምፕ ወደ ዋይት ሀውስ ከመጡ ወዲህ ከባለቤታቸው ከፕሬዝዳንት ትራምፕ ውጪ ለብቻቸው ሲጓዙ የመጀመሪያቸው በሆነው በዚህ ዓለም አቀፍ ጉዞ ቀድሞ የወርቅ ጠረፍ በሚል መጠሪያ ይታወቅ ከነበረው የምዕራብ አፍሪቃ ምድር ከዛሬዋ ጋና መሆኑ ነው። በጊዜው በአውሮፓውያን የባሪያ ነጋዴዎች ከተገነቡትና የባሮች ግንብ ይባሉ ከነበሩት አርባ ግንቦች አንዱ የሆነውን የኬፕ ኮስት ግንብ ጎብኝተዋል። የዩናይትድ ስቴትሷ ቀዳማዊት እመቤት ሚላንያ ከጋና የአሜሪካ ድምፅ ያነጋገራቸው አንዳንዶች ስለ ጉብኝቱ እምብዛም የማያውቁ መሆናቸውን ወደ ተናገሩባት ወደ ማላዊቱ ዋና ከተማ ሊሊዮንጌ እንደሚያቀኑ የጉዞ እቅዳቸው ያመለክታል። ኢዩኒስ ካምባራ የሊሎንጌ ከተማ ነዋሪ ናቸው። እኔ ጨርሶ ምንም የማውቀው ነገር የለም። የማውቀው ነገር ቢኖር የፕሬዝደንት ትረምፕ ባለቤት መሆናቸውን ብቻ ነው። የባለ ሁለት ጎማዋ ጋሪ መሰል ተጎታች አሽከርካሪ ዳራ ባንዳ ደግሞ የሚስተር ትራምፕን ጉዞ በጉጉት ከሚጠባበቁት ውስጥ መሆናቸውን ይናገራሉ። ወቴቨር ሺ ከን ብሊም ምንም ይሁን ምን ይዘው ሊመጡ የሚችሉት ከመሪዎቻችን ጋር ተገናኝተው ቢነጋገሩና ሊረዱ በሚችሏቸው ጉዳዮች፣ ይልቁንም በታዳጊ ልጃገረዶች ጉዳይ ዙሪያ ቢመክሩ ደስ ይለኛል ነው ያሉት ዳራ ባንዳ። የሚስ ትራምፕ የአፍሪቃ ጉዞ በታዳጊ ሕፃናትና ልጆች ደህንነት ጥበቃና እንክብካቤ ዙሪያ የሚያተኩረው ምርጥ ወይም ከሁሉ የላቀ ሁን የተሰኘው ዘመቻቸው አካል ነው። የሚስስ ትራምፕ በታዳጊ ሕፃናትና በእናቶች እንክብካቤ እንዲሁም በትምህርት ዙሪያ ትኩረት ያደረገው ስራቸው የዩናይት ስቴትስን ሰብአዊነት የተመላበት ገጽታ ይበልጥ ያጎላል ሲሉ የዓለም አቀፍ ጉዳዮች ጥናት አዋቂዎች ያወድሳሉ። ይህም የአፍሪቃ ጉዟቸው ታዲያ ከእርሳቸው የቀደሙ ሌሎች ቀዳማዊት እመቤቶች እንዳደረጓቸው መሰል ጉዞዎች ሁሉ የራሱ ስፍራ የሚሰጠው ገቢር መሆኑንም ባለሙያዎቹ ያስታውሳሉ። በአንጻሩ ታዲያ ባለቤታቸው ፕሬዚዳንት ትራምፕ ከዚህ ቀደም አህጉሪቱን አስመልክቶ በሰነዘሩት ስለ ስድብ የሚቆጠር አስተያየታቸው ክፉኛ ይተቻሉ። ለጠቅላይ ፍርድ ቤቱ ዳኝነት የታጩት ብሬት ካቫኖ ጾታዊ ጥቃት ፈጽመውብኛል ሲሉ ክስ ባሰሙ ሴት ላይ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ፌዝ አሰሙ። የህግ መወሰኛ ምክር ቤቱ የፍትህ ጉዳዮች ኮሚቴ የፌዴራል ምርመራ ቢሮን ወይም የኤፍቢአይን የምርመራ ውጤት እየተጠባበቀ መሆኑ ይታወቃል። ኤፍቢአይ ባለፈው አርብ ምርመራውን የጀመረው ከሳሿ ዶክተር ክሪስቲን ብሌዚ ፎርድ እና ሚስተር ካቫኖ የሁለተኛ ደረጃ ተማሪዎች ሳሉ ካቫኖ በአንድ ፓርቲ ላይ የወሲብ ጥቃት ፈጽመውብኛል ሲሉ ቀደም ሲል ላሰሙት ክስ በሕግ መወሰኛ ምክር ቤቱ የፍትሕ ጉዳዮች ኮሚቴ ፊት ቀርበው የእማኝነት ቃል ከሰጡ በኋላ ነው። ካቫኖ የተባለባቸውን ድርጊት አልፈጸምኩም፣ የዲሞክራቶች የፖለቲካ ሴራ ነው ሲሉም በቁጣና በእልህ አገላለጽ ጭምር አስተባብለዋል። ትራምፕ ታዲያ ትናንት ምሽት ላይ ሚሲሲፒ በሚገኙ ደጋፊዎቻቸው ፊት ቆመው በከሳሿ አባባል ውስጥ ብዙ ክፍተቶች አሉ ሲሉ አፍ ይዘውባቸዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ ከኢራን ጋር የነበረውን ውል ያቆመችው ዋሽንግተን በትህራን ላይ የጣለቻቸውን ሰብአዊ እቃዎችን የሚገድቡ ማዕቀቦችን እንድታነሳ ከፍተኛው የተባበሩት መንግስታት ድርጅት ካዘዘ በኋላ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ተናግረዋል። ዓለም አቀፍ የፍትህ ችሎት ዩናይትድ ስቴትስ በኢራን ላይ የጣለቻቸውን ከመድኃኒት ከምግብና ከአይሮፕላን መለዋወጫ እቃዎች ጋር የተያያዙ ማዕቀቦችን እንድታነሳ አዞ ነበር። ፖምፒዮ ታዲያ እንደ አውሮፓ አቆጣጠር በ955 ዓ ም በዋሽንግተንና በቴህራን መካከል የኢኮኖሚና የኮንስለር ግንኙነት የተመሰረተበት ውል መቆሙን አስታወቁ። ባለፈው አርብ በደረሰባት ከባድ የምድር ንዝረትና እሱንም ተከትሎ በደረሰው ሱናሚ ማዕበል ክፉኛ ወደ ተጎዳው የማዕከላዊ ኢንዶኔዥያ ደሴት ሱላዌሲ እጅግ አስፈላጊ ናቸው የሚባሉ አስቸኳይ አቅርቦቶች ቀስ በቀስ እየደረሱ መሆናቸው ተገለጸ። የሀገሪቱ ፕሬዚደንት ጆኮ ዊዶዶ ከባድ ጉዳት በደረሰባት ፓሉ ከተማ ያሉ የአስቸኳይ ጊዜ ሠራተኞችን ዛሬ ጎብኝተዋል። ቀውሱ ከደረሰ ወዲህ ፕሬዚደንቱ ደሴቲቱን ሲጎበኙ የዛሬው ለሁለተኛ ጊዜ መሆኑ ነው። መንግሥት እርዳታ ለማድረስ እርዳታ በማድረስ ተግባር ዘግይቷል በሚል የተቆጡ ነዋሪዎች ምግብ፣ የሚጠጣ ውሃና ሌሎች አቅርቦቶች ፍለጋ ያለ ጠባቂ የቀሩ ሱቆችን ሲዘርፉ ቆይተዋል። በመጨረሻም የኒውዮርክ ክፍለ ግዛት የግብርና የገንዘብ መስሪያ ቤት ፕሬዚደንት ዶናልድ ትራምፕ ግብር ላለመክፈል ሲሉ አጠያያቂ የሆኑ ዘዴዎች ተጠቅመዋል፣ የማጭበርበር ተግባር ፈጽመዋል፣ ከወላጆቻቸው የወረሱትን ሀብት አጋነው አቅርበዋል በሚለው ወሬ ላይ ምርመራ ጀምሯል። ይህ ወሬ ወጣው ኒውዮርክ ታይምስ ጋዜጣ ላይ ነው። መስሪያ ቤቱ ምርመራውን ዛሬ የጀመረው የኒውዮርክ ከተማ ከንቲባ ቢል ዴፕላዚዮ ባዘዙት መሰረት ነው። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸር 720 እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለችው የረቡዕ መስከረም 23 2011 ዓ ም ምሽት ፕሮግራም ነው። ዛሬ በተጀመረው የኢህአደግ ጉባኤ ላይ ትንታኔ ይዘናል። ዲሞክራሲ ማለት መታገል ነው። እንደ ድሮ አንድ ወጥ ፕሮግራም ሄዶ አንግሶ መመለስ የለም። ውድድር ይጠይቃል፣ ፉክክር ይጠይቃል እና ማሳመን ይጠይቃል። ከዛ በፊት ግን ምን ተካሄደ ነው ዋናው። የዛሬ የጀመሩት ስብስብ አደለም። በተለይ ሶስቱ ፓርቲዎች ምን አደረጉ? እኔም እዛ ውስጥ የተካሄደው እንቅስቃሴ አሁን የተሰበሰቡበት ቦታ ላይ የራሱን ውጤት ይኖረዋል የሚል እምነት አለ። ዶክተር ዳኛቸው አሰፋ በአዲስ አበባ ዩኒቨርሲቲ የፖለቲካ ፍልስፍና መምህር ናቸው። በምሽቱ ዴሞክራሲ በተግባር ዝግጅት ይመለሳሉ። የአፍሪካ ቀንድ በመንግስታቱ ድርጅት ጉባኤ ላይ የአፍሪካ ቀንድ አካባቢ ሚኒስትሮች ባለፈው ባለፈው ማክሰኞ ተጀምሮ በነበረው የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ላይ ንግግሮችን አድርገዋል። አንጸባራቂው ጉዳይ ወጣቶች አልሻባብን እየተቀላቀሉ አይደለም። የአልሻባብ ርዮተ ዓለም ከእንግዲህ ተቀባይነት የለውም። የሶማሊያ የውጭ ጉዳይ ሚኒስትር ናቸው። ዘገባ ይዘናል። አብራችን ቆዩ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ የተሻለች ሀገር ለመገንባት ከፖለቲካ መጠላለፍ በመውጣት በለውጥ ጎዳና አብሮ መጓዝ አስፈላጊ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ አሳስበዋል። የኢህአዴግ አስራ አንደኛው ድርጅታዊ ጉባኤ ሀገራዊ አንድነት ለሁለንተናዊ ብልጽግና በሚል መሪ ቃል ዛሬ ሐዋሳ ከተማ ላይ ተጀምረዋል። ሙክታር ጀማል ከሐዋሳ ዝርዝሩን ይዟል። ሀገራዊ አንድነት ለሁለንተናዊ ብልጽግና በሚል መሪ ቃል በሐዋሳ ዛሬ የተከፈተው አስራ አንደኛው የኢህአዴግ ድርጅታዊ ጉባኤ የሀገሪቱን የወደፊት ጉዞ ወሳኝ ውሳኔዎች ይሰጡበታል ተብሎ ይጠበቃል። የጉባኤ አዘጋጁ ደህደን ሊቀመንበር የሆኑት ወይዘሮ ሙፍሪያት ካሚል ድርጅታቸው የህዝቦች ትስስር ለሁለንተናዊ ለውጥ በሚል መሪ ቃል ያካሄደውን ጉባኤ በድል ባጠናቀቀበት ማግስት የኢህአዴግ ጉባኤ መካሄዱን አስታውሰው ለጉባኤው ስኬት ያላቸውን ምኞትም ገልጸዋል። ጥንካሬዎቻችንን አጎልብተን ለመቀጠል ጉድለቶቻችንን ሊያጋጥሙ የሚችሉ ተግዳሮቶችን መቅሰን በማውጣት እና ለቀጣይ አቅጣጫ በማስቀመጥ የጀመርነውን የህዳሴ ጉዞ ወደ አንድ የላቀ ምዕራፍ የሚያሸጋግሩ አቅጣጫዎችን የሚያስቀምጥ የተሳካና የሰመረ ጉባኤ እንደሚሆን እምነቴ የጸና ነው። የኢህአዴግ ሊቀመንበርና የኢፌዴሪ ጠቅላይ ሚኒስቴር ዶክተር አብይ አህመድ በበኩላቸው ኢህአዴግ እስከ ዛሬ ባደረገው ጉዞ ተሸንፎ እጁን የሰጠበት ጊዜ አንድም ወቅት የለም ብለው እንደ ሀገርም ሆነ እንደ ድርጅት የሚሰሩ ብዙ ነገሮች መኖራቸውን ተናግረዋል። በተለይ በጥሩ ስም የማያውቀንን የዓለም ክፍል ማንነታችንን ቀይርን ማሳየት አለብን ብለዋል። ዶክተር አብይ አህመድ እስከ ዛሬ በረሃብና በጦርነት በልመናና በስደት ለሚያውቀን ዓለም ሰጪ እንጂ ተመጽዋች፣ ራስ እንጂ ጅራት አለመሆናችንን ለማሳየት ተክተን መሥራትና እጅና እጅ ሆነን ከፍታችን መውጣት ይጠበቅብናል። በኢትዮጵያ ታሪክ ውስጥ ኢትዮጵያን የመሩ የተለያዩ መሪዎች አገሪቷን ለውድቀት የጣሉም ለትልቅ ልዕልና ያደረሱ መኖራቸውን ገልጸው የባለፈውን ታሪክ መቼም ቢሆን መሻር ስለማይቻል እኛ ለወደፊት ምን መስራት ይጠበቅብናል ሲሉም ጠይቀዋል። ቁም ነገሩ እኛ የዛሬዎቹ መሪዎችስ ይህችን ታሪካዊ ሀገር ልትሰምጥ ነው ከተባለችበት አዘቅት ውስጥ አውጥተን የልጆቿ ኩራትና ክብር እናደርጋታለን ወይስ በሃያ አንደኛው ክፍለ ዘመን ውስጥ መሆናችንን ዘንግተን እርስ በርሳችን በርስትና ጉልት እየተፋጀን የልጆቻችን ማፈሪያና የዓለም መሳቂያ እናደርጋታለን? መሪነት ከወንበር መያዝ የዘለለ ሀሳብ ያለው መሆኑን የገለጹት ዶክተር አብይ አህመድ በተለይ የመልካም አስተዳደር ችግሮች፣ የትውልድ ቅብብሎሽ፣ የአስተዳደር ሂደትና ሌሎች ጉዳዮች ላይ ሰፊ ጉዳይ ዳሰዋል። በፖለቲካ መጠላለፍ፣ በብሔርና እምነት መጠቃቃትን የመሳሰሉ ችግሮችን በተመለከተ ልንተው የሚገባ የአንዳችን ጥቃት የሌላችን ነው በማለትም ዶክተር አብይ ተናግረዋል። ሰው አንድ ጣቱ ቢታመም ሙሉ አካሉ ወደ ሐኪም ቤት ይሄዳል። አንድ አካሉ ታሞ ሌሎች ጤነኛ ሊሆኑ አይችሉም። ከመካከላችን ማንም እስከተጎዳ ድረስ ሁላችንም እንጎዳለን። አንዱ እስከተጠቃ ድረስ ሁላችንም እንጠቃለን። አንዱ እስከተፈናቀለ ድረስ ሁላችንም እንፈናቀላለን። አንዱ እስከሞተ ድረስ ሁላችንም እንሞታለን። ለዚህ ነው ለሁላችንም የምትወን ውብ ሀገር በመደመር መገንባት አለብን የምንለው። የፌዴራላዊ አስተዳደር መዋቅርን በተመለከተ እንደ ኢትዮጵያ ብሔረ ብዙ ለሆኑ ሀገራት መፍትሄ የሌለው አማራጭ መሆኑን ገልጸው፣ ነገር ግን የእያንዳንዱ ክልል አስተዳደራት በውስጣቸው ያሉ ብሔሮችን ሁሉንም በኃላፊነትም ማስተዳደር እንደሚኖርባቸው ተናግረዋል። የመልካም አስተዳደር ችግሮች፣ ሙስናን በተመለከተ በተለይ ህዝቡ ማግኘት ያለበትን አገልግሎት በገንዘብ መግዛት የለበትም። ይህ ውጣ ውረድ የመልካም አስተዳደር ችግር ብቻ ሳይሆን የመጥፎ አስተዳደር መስፈንም ነው ብለውታል። ዶክተር አብይ አህመድ የመጥፎ አስተዳደር መስፈንን ተተግኖ የሀገራችን ቀዳሚ አደጋ የሆነው ሌብነትም ሙስናና የኪራይ ሰብሳቢነት በሚል ገራገር የዳቦ ስሞች ማንቆለጳጰሱን ትተን ሀገር የሰረቀን ሌባ ሌባ የምንልበት ሞራል በቁርጠኝነት መገንባት አለብን። በዚህ ጉባኤ መክፈቻ ላይ የውጭ ሀገር ፓርቲዎችን በመወከል ልኡካን ቡድኖች የተገኙ ሲሆን አስራ ስምንት ሀገር አቀፍ ፓርቲዎችን በመወከል ንግግር ያደረጉት አቶ ዋሲውን ተስፋዬ ከሀያ ሰባት ዓመት የኢህአዲግ ሀገሪቷን ሲቆጣጠር በህዝቡ ዘንድ የነበረ ከፍተኛ ደስታና ቆይቶ ለህዝቡ የተገባው ቃል መበላት በሀገሪቷ ውስጥ ትልቅ ችግር መፍጠሩን አስታውሰዋል። የህዝባዊ እንቢተኝነትና አምባገነናዊ ስርዓትን በቀኝ ማለት ህዝባዊ ትግል በአንድ በኩል ኢህአዲግ ራሱን አርሞ ከዚህ በኋላ ላለፉት ሀያ ሰባት ዓመታት በመጣንበት መንገድ መሄድ አንችልም በማለት ከውስጥ የወጣ የለውጥ ሀይል በመፈጠሩ፣ በሌላ በኩል የህዝባችን ጨዋነትና አብሮ የመኖር የቆየ ባህላችን ታክሎበት ወደ አንጻራ የሸላም ባንሸጋገር ኖሮ አገራችን በምን አይነት አስቸጋሪና ለህልውና አስጊ በሆነ ሁኔታ ውስጥ ልትገባ ጫፍ ላይ ደርሳ እንደነበር የምናስታውሰው መራራ ሐቅ ነው። በአስረኛው ጉባኤ የኢህአዲግ አጋር ድርጅቶችን ጉዳይ ወደ ሙሉ ተሳትፎ ለማሸጋገር የታሰበው እቅድና ጥናቱ እንዲቀርብ ተብሎ የነበረው በተለያዩ የሀገር አለመረጋጋት ጉዳይ አለመጠናቀቁንና ጥናቱ ተሳክቶ ባይፈጸምም ይህ ጉባኤ ተመካክሮ አቅጣጫ እንደሚሰጥበት ዶክተር አብይ አህመድ ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ። ከሐዋሳ አመሰግናለሁ። ሙክታር፣ ለዘገባው ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። አስራ አንደኛው የኢህአዴግ ድርጅታዊ ጉባኤ የተለየ የርዕዮተ ዓለም ለውጥ እንደሚያደርግ የአማራ ዲሞክራሲያዊ ፓርቲ አዴፓ ሊቀመንበር አቶ ደመቀ መኮንን ገለጹ። እንደማያደርግ ተብሎ ቢስተካከል አዳንች አስራ አንደኛው የኢህአዴግ ድርጅታዊ ጉባኤ የተለየ ርዕዮተ ዓለም ለውጥ እንደማያደርግ የአማራ ዴሞክራሲያዊ ፓርቲ አዴፓ ሊቀመንበር አቶ ደመቀ መኮንን ገለጹ። ለሕዝቡ እድገት የሚጠቅሙ ፕሮግራም ማሻሻዮች ይደረጋሉ ብለዋል። የአዴፓ ሊቀመንበር የሀገሪቱ ምክትል ጠቅላይ ሚኒስትር አቶ ደመቀ ይህን የተናገሩት ሐዋሳ ላይ በተከፈተው የኢህአዴግ ጉባኤ ላይ ለመገኘት ትላንት ከባህር ዳር ከመነሳታቸው በፊት በሰጡት ቃል ነው። አዴፓ አቶ ደመቀ መኮንን፣ ሊቀመንበር አቶ ገዱ አንዳርጋቸውን ምክትል ሊቀመንበር አድርጎ በመምረጥ ጉባኤውን ያጠናቀቀው ትላንት ከቀትር በኋላ ነበር። ሪፖርተራችን አስቴር ምስጋናው ከባህር ዳር ዝርዝሩን ልካለች። አቶ ደመቀ መኮንን ትላንት ወደ ሐዋሳ ከመሄዳቸው በፊት ለጋዜጠኞች በሰጡት መግለጫ ሶስት ቀናት በሚቆየው በኢህአዴግ ጉባኤ ላይ በርዕዮተ ዓለም ላይ ያተኮረ አጀንዳ ጉባኤው እንደሌለው ጠቁመዋል። በመሰረቱ የአይዲዮሎጂ ክርክርና የአይዲዮሎጂ አጀንዳ በዚህ ውስጥ የሚታይ አይደለም። የምንገነባው ልማታዊ ዲሞክራሲያዊ ስርዓት አለ። አሁን የያዝነው የለውጥ መንገድ፣ አሁን ለመድረኩ የሚመጥኑ አሰራሮቹን አካሄዶችን መከተል፣ ለዚህ የሚመጥኑ ፖሊሲዎች ስትራቴጂዎችና የአፈጻጸም ስርዓቶችን ማየት፣ ለውጡን የሚመጥኑ አካሄዶችን ማጥበቅ ይገባል እንጂ አሁን የአይዲዮሎጂ ጉዳይ ብዙ አከራካሪና ያን ያህል ጭብጥ ሆነ የሚታይ አይደለም። ይበ እንዲህ እንዳለ አዴፓ ጉባኤውን ትላንት እኩለ ቀን ላይ ሲያጠናቅቅ የፓርቲውን ሊቀመንበርና ምክትል ሊቀመንበር በመምረጥ ነበር። በዚህ መሰረት የፓርቲው ሊቀመንበር አቶ ደመቀን ምክትል ሊቀመንበር ደግሞ አቶ ገዱ አንዳርጋቸውን አድርጎ መርጧል። ጉባኤውን በንግግር የዘጉት የፓርቲው ሊቀመንበር አቶ ደመቀ መኮንን የአማራ ዲሞክራሲያዊ ፓርቲ አዴፓ በስም ብቻ አይደለም የተለወጠው ብዙ ጉድለቶችንና ድክመቶችን አንድ ባንድ ቆጥሮ በማውጣት ሕዝቡን የሚያረካ ስራ ለመስራት የመፍትሄ አቅጣጫዎችን በማስቀመጥ ጭምር እንጂ ከክልል፣ ከመንደር፣ ከቀበሌ ይጀምራል። በዚህ አግባብ የተገነባ ስርዓት እንዲኖር ነው የሚፈለገው። አዴፓን በዚህ ደረጃ ጠንካራ እንቅስቃሴ ለማድረግ ነው። በጉባኤው ምክክር አድርጎ አቅጣጫ አስቀምጦ ለተግባር እየተዘጋጀ ያለው የማዕከላዊ ኮሚቴ አባላት ልክ እንደባለፈው በሶስት ወርና በስድስት ወር ተገናኝቶ በተወሰኑ አጀንዳዎች መክሮ የሚለያይ ሳይሆን ያለውን ችግር ለመፍታት የተግባር ሰው መሆን አለበት ያሉት ሊቀመንበሩ ለውጡን የሚመጥን የህግና አሰራር ስርዓቶችን እንደሚያሻሽል ጠቁመዋል። ይሉንታ አድርባይነትና ጠባቂነት ከመቼውም በላይ ቦታ እንደማይኖራቸው አጽንኦት ሰጥተው ተናግረዋል። ድርጅት አገርን ለማዳ ህዝብ ለመጥቀም ስለሆነ ተልፎ በዚህ ዙሪያ እንደ ኢህአዴግ በሚያስተሳስረን ኃላፊነት፣ እንደ አማራ ዴሞክራሲያዊ ፓርቲ በሚመለከተን አግባብ ለውጡን የሚመጥን ሪፎርም አካሄድ ይሆል። አዲስ ከተመረጡት የማዕከላዊ ኮሚቴ አባላት ውስጥ ብርጋዴር ጄኔራል አሳምነው ጽጌ ያለችኝን ትርፍ ዘመኔን ነጻ ለአወጣኝ ህዝብ እሰራለሁ ነው ያሉት። እኔ ቀደም ሲል የእንዲህ አይነት ጉባኤዎች የመካፈል እድሉ ነበረኝ። ድሮ ከማውቀው ሂደት ፍጹም የተለየ ነው። አንደኛ መድረኮች ጠባብ ነበሩ። ትንሾች የሚሉትን ነገር ብዙዎች አዳምጠው ወስን የሚሄዱበት እድል ነበረ። ምኞታችን እና ፍላጎታችን እንዳማራ በግልጽ የማንጸባረቅ ገደቦች ነበሩብን። እኔም ያልተለወጠ ድርጅት ቢሆን ኖሮ እኔም እዚህ አልገኝም ነበረ። ቢኮዝ ይሄ ድርጅት ቀደም ሲል በባንዳነት አገልግሏል በአድርባይነት የተሞላ በፍርሃት የሞላ ነው እና አሁን ፍጹም ከዚህ የተለየ ነው የአማራ ህዝብ እንደ ህዝብ የሚያቆም አጀንዳ ማንሳት ጀምሯል ትርፍ ዕድሜ ነው የምኖረው ከአሁን በኋላ ህዝብ ነው ወደዚህ መድረክ ያወጣኝ ህዝብ ነው ከሞቱና ከሆነ ዋሻ አውጥቶ እዚህ እንድገኝ ያደረገኝ ስለዚህ ለዚህ ህዝብ ይበጃል ብዬ የማስበውን ሁሉ ሪጋለ የኮሚቴ ውሳኔ ተቀበለው አልተቀበለው በግሌ ማደርገውን ሁሉ እያደረግኩ ይሄዳለሁ በክብር የተሸኙት ነባር አመራር አቶ መኮንን የለውም ሞሰን በበኩላቸው አዴፓ ፈታኝ ምዕራፍ ላይ እንደሚገኝ ጠቁመው ብቃቱን አዳብሮ መገኘት እንዳለበትም መክረዋል። በመጀመሪያ ደረጃ ህብረተሰቡ ፍላጎቱ ከፍ ብሏል። የመናገር የመሞገት እና የመጠየቅ ብቃቱና ተነሳሽነቱ አድጓል። ስለዚህ ማንኛውም የህብረተሰብ ክፍል የሚደራደር አለ ጥያቄውን መልሰ ማለፍ ብቃት፣ ታማኝነት እና ቁርጠኝነት ይጠይቃል። አዴፓ ይህን እድሉን ተጠቅሞ ህዝቡም ሞብላይዝ አድርጎ ከቻለ ደግሞ ከሌሎችም ተፎካካሪ ፓርቲዎች ጋራ የጋራ ግንባር እየፈጠረ ምክንያቱም ተፎካካሪዎች ናቸው እንጂ የሚጠፋፉ አይደሉም። ጉባኤው ባለሰባት ነጥብ የአቋም መግለጫ በማውጣት የተጠናቀቀ ሲሆን ለውጡን ለማስቀጠል የሚከፈለውን መስዋዕትነት ለመክፈልም ቆርጦ መነሳቱን አስፍሯል። ስድስት ቀናት በቆየው በዚህ ድርጅታዊ ጉባኤ ላይ በድምፅና ያለ ድምፅ የተሳተፉ ጉባኤተኞች፣ የተፎካካሪ ፓርቲ አመራሮች፣ የፖለቲካ ተንታኞች፣ አክቲቪስቶች፣ የቅድሞ ታጋዮች፣ ምሁራን፣ ታዋቂ ግለሰቦችና ሌሎች የህብረተሰብ ክፍሎች የተሳተፉበት እንደነበር ከጉባኤው ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አመሰግናለሁ አስቴር። ተከታዩ ዘገባ ወደ ቤንሻንጉል ይወስደናል። ከቤንሻንጉል ጉምዝ ክልል ተፈናቃዮች ከ ዘጠና አንድ ሺህ በላይ መዝለቁን የብሔራዊ አደጋ ስጋት አመራር ኮሚሽን አስታወቀ። የካማሼ ዞን ተፈናቃዮች በነቀምቴ ከተማ ህዝብ ከሚደረግላቸው ድጋፍ ውጪ ከመንግሥት ያገኙት ድጋፍ እንደሌለ ገልጸው በአስቸኳይ መፍትሄ እንዲሰጣቸው ጠይቀዋል። በዞኑ አንዳንድ ወረዳዎች የሚገኙ ነዋሪዎች ደግሞ በመኖሪያ ቤት ውስጥ እያሉ የምግብ እጥረት እንዳጋጠማቸው ተናግረዋል። የክልሉ ባለሥልጣናት ተፈናቃዮቹን ለመመለስ እየሰሩ መሆናቸውን ቢገልጹም ተፈናቃዮቹ ግን ችግሩ በየቀኑ ሲባባስ እንጂ ሲቀንስ አላየንም ብለዋል። ብሔራዊው የአደጋ ስጋት አመራር ኮሚሽን ከክልሉ የተፈናቀሉ ዜጎችን ለመርዳት ለጋሽ አካላትና ህብረተሰቡ ድጋፍ እንዲያደርጉ ጠይቋል። ጽዮን ግርማ ተጨማሪ አላት። በቤንሻንጉል ጉሙዝ ክልል ካማሽ ዞን የተለያዩ ወረዳዎች ላይ የተከሰተው ጥቃትና ግጭት ወደ ኦሮሚያ አዋሳኝ የወሰን ወረዳዎች ተዛምቶ ለብዙ ሰዎች መፈናቀል ምክንያት መሆኑን ያነጋገርናቸው ነዋሪዎችና የሁለቱም ክልሎች ያረጋገጡት ጉዳይ ነው። ቁጥሩን በተመለከተ የኦሮሚያ እና የቤንሻንጉል ጉምዝ ክልል የተለያየ መረጃ የሰጡ ሲሆን የኦሮሚያ ክልል በነቀምት ከተማ ወደ ሰባት በሚጠጉ መጠለያ ጣቢያዎች ወደ ሰባ ሁለት ሺህ የሚደርሱ ተፈናቃዮች እንደሚገኙ ተናግረዋል። የቤንሻንጉል ጉምዝ ክልል በበኩሉ ቁጥሩ ይህን ያህል አይደርስም ብሏል። በዛሬው ዕለት ለሀገር ውስጥ መገናኛ ብዙኃን መግለጫ የሰጡት የብሔራዊ አደጋ ስጋት አመራር ኮሚሽን የሕዝብ ግንኙነትና የኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴ በበኩላቸው ከቤንሻንጉል የተፈናቀሉና በምዕራብና ምስራቅ ወለጋ የሚገኙ ሰዎች ቁጥር 91348 መድረሱን አስታውቀዋል። ግጭቱ ሲፈጠር ከክልሉ ተፈናቅለው ወደ ምዕራብና ምስራቅ ወለጋ የተሰደዱት ተጎጂዎች ቁጥር 36291 እንደነበረ፣ ከዚያም በአካባቢው ባለው አለመረጋጋት ምክንያት ሌሎች 55057 ሰዎች ከቀያቸው በመፈናቀል በጊዜያዊ መጠለያ ጣቢያ እንደሚገኙ ተናግረዋል። በሌላ በኩል ያነጋገር ያነጋገርናቸው ያነጋገርናቸው ነዋሪዎች ከግጭቱና ከጥቃቱ በኋላ የደረሰውን መፈናቀል በሶስት ከፍለው ያስቀምጡታል። አንደኛ ጥቃቱን ሸሽተው ባገኙት መንገድና ሰላምና በጫካ አድርገው ነቀምት ከተማ የገቡትን ነው። ከነዚህ ተፈናቃዮች መካከል አንዲት የመንግስት ሰራተኛና የሶስት ልጆች እናት መሆናቸውን የነገሩኝ ግለሰብ አግኝቼ በስልክ አነጋግሬ ነበር። ስሜን አትጥቀሺ ያለ አባት የማሳድጋቸውን ሶስት ልጆች ይዤ ነው የተፈናቀልኩት ብለዋል። ድምጽ የሌለው መሳሪያ ያለያዘ የት አስር አመት ይሆን ያልያዘ የለም። ያንን ይዞ እ በአቅሙ ነው የሚያሳድገው፣ ያገኘውን ለማጥፋት ማለት ነው

እገዛ ላደረጉልን ህዝብ በሙሉ በጣም ትልቅ ትልቅ ምስጋና እንደው ፈጣሪ እንደ የምናሰግን መልስላቸው ደቅሞ ሱላ መሰግ ወዳለን በጣም ጠብናለን። ሌላ ተፈናቃይ በስልክ አነጋግሬ ነበር። የዛሬውን ሁኔታ ጠይቄያቸዋለሁ። አሁን በመንግስት በኩል የሄራ የሚባል ነገር የተባለ ነገር የለም። ምንድን ነው ብሎ እንኳ እስካሁን ምንም የጠየቀ ነገር የለም። በምን ሁኔታ ላይ ናቸው? ህብረተሰቡ ግን ትልቅ ድጋፍ በተለይ የመቀምተን ህዝብ ምስጋና ማድረግ በጣም ይፈልጋሉ። የምጥም ሰው ቁርስ፣ ምሳ፣ እራት የቤተ ወደቤተክርስቲያን አገልጋዮች ሳይቀሩ ህብረተሰቡ ሳይቀር ቁርስ፣ ምሳ፣ እራት ተንከባክቦ ሁሉ ነገር እያደረገ ነው ያለ። በአሁን ሰዓት ሳሙና ሳይቀር የልጣናት የጣናት ልብስ ዳይፈር ሳይቀር ይህ ሁሉ ለሕጻናት ሁሉ ድጋፍ እያደረገ ነው ያለው። ሕጻናቶች ምኑ በጣም ተቸጋግረው ያሉ ሰዎችን ልብስ፣ ቀለል ሕክምና ያስፈልገውን ነገር ሁሉ የነቀምቴ ሕዝብ እያደረገ ነው ያለው ለአለም ህዝብን ለኢትዮጵያ ህዝብን የሚል እዚህ መቀንት ላይ የሚደረገውን ነገር የሚሰማ ሊደረግ በጣም ትልቅ ነገር ነው ላለ። እኚህም ተፈናቃይ አያይዘው ከህብረተሰቡ ውጭ በመንግስት በኩል የተደረገልንም ሆነ ስለሚቀጥለው ሁኔታችን የነገረን አካል የለም። በጣም ብዙ የተጠፋፋ ሰው አለ። ህጻናት፣ ሴቶች፣ አዛውንት ሁሉም በአንድ ላይ ነው ያለው። አስቸኳይ መፍትሄ ሊሰጠን ይገባል ብለዋል። ከነዚህ ተፈናቅለው ከወጡት ሌላ ደግሞ እዛው ከማሼ ዞን ውስጥ ሆነን ካለንበት አካባቢ መውጣት አቅቶን በቤታችን ውስጥ እንገኛለን ያሉ አሉ። አንድ ሌላ ነዋሪ በስልክ አነጋገር ያለው ከሮብ ጀምረን ማለት ነው፣ እስከ ዛሬ ድረስ ከቤተ እየወጣን አይደለም። መንገድ ላይ የሚሄድ ሰው ምንም የለም። ቤታችን ዝግ ነው። በቃ የምንበላ የምንጠጣ ምንም ነገር የለንም። ቁጭ ብለን ወደ አምስት ቤተሰብ ሆነን ነው እዚህ ቤት ውስጥ የምንቀመጠው። አንድ ቤት ውስጥ ወደ አርባ ሃምሳ ሆነ ነው አንድ ቤት ውስጥ የምንቀመጠው አንድ ላይ። እንዴት ልትሆኑ ቻላችሁ? አንድ ላይ የሆንነው ምናልባት አጋጣሚ ሆነው የሚያፈራሩ የብዙ ቤተሰቦች ከመጡ ለመከላከል ነው። ህይወታችን ለማትረብ ነው አንድ ላይ ሆነን ያለን። የቀስ የሚመሱን ምንድን ከሆነ ሴቶች ውስጥ ህጻናትና ሴቶች ውስጥ ናቸው እዚህ ያሉት። እኛ ደግሞ ወንዶች ማለት ነው፣ ማታ ማታ ዳር ዳር ቆመን ለመከላከል እራሳችን ለማስረት ነው የምንጠብቀው። የተኛን ሳይሆን እየደበቅ ነው ነው የምናደረው። ስለዚህ የተለያየ የቤተሰብ አባላት አንድ ቤት ውስጥ ነው ያላችሁት ማለት ነው? አዎ። ስንት ቀን ሆናችሁ ከቤት ውስጥ ከወጣችሁ? ከቤት ውስጥ ከወጣን ሮብሌት ነው የወጣ ነው። ውሃ መብራት ምግብ አላችሁ? ምግብ የለንም። አጋጣሚ ውሃ ቧንቧ እንጠቀማለን። ቧንቧ እስከዛ ድረስ አልተዘጋም። የምንበላው ደግሞ ቆሎ እና እንደገና ደግሞ ዳቦ ምናምን እየሰራን ነው የምንበላው እንጂ የምንበላ የምንጠጣ ምንም ነገር ለን። መብራትን ደግሞ ከጠፋ ወደ ስምንተኛ ወር አካባቢ ነው መብራት አጋጣሚ የለም። ከማሽ ወረዳ ላይ ትላንትና አነጋግረን ነበር የቤንሻንጉል ጉምዝ ክልል ባለስልጣናትን። እንደነገሩን መከላከያ ፖሊስ ፌዴራል ፖሊስ ከተማ ውስጥ መግባቱንና ሁኔታዎች መረጋጋታቸውን ነው። እናንተ ባላችሁበት አካባቢ መከላከያ ፌዴራል ፖሊስ አልገባም? ሁኔታዎች አልተረጋጉም ማለት ነው? ፌዴራል ፖሊስ አሉ፣ መከላከያ ሰራዊት አሉ። የዞሩ አይደለም፣ ከተማውን እየዞሩ ሳይሆን እነሱ በቡድን በቡድን በመኪና ነው የሚዘዋወሩ እንጂ ሲቪል ሰላም ለመጠበቅ በተራ የወጡ ማታም ቀንም እየጠበቁ አይደለም። እነሱ ሲወጡ በመኪና ነው ወጥቶ የመመለሰው እንጂ ምንም እየጠበቁን አይደለም። ወጥታችሁ ሞክራችኋል? ችግር ገጥሟችኋል ወይስ ምናልባት በስጋት ነው ዝምብላ ሰራችሁ ቤት ውስጥ የተቀመጣችሁ? ጤና ጣቢያ አካባቢ አሁን ከከተማ ቤቱን ለማየት ሲወጣ ማለት ነው በድንጋይ ነው የተወገረ አንድ ሰው አሁን አሁን ቢያሳ አንድ ሰዓት አካባቢ ሌላ በተመሳሳይ ሁኔታ ውስጥ ነን ያሉ ነዋሪም ጠይቂ ያለው በስተን ያ ሆስፒታል ከተልፋ አካባቢ ነው። ሰዎች አንድ ላይ መስፈሩ ለበሽታ መጋለጥ አለ፣ ምግብ አለ፣ ህጻናት አሉ፣ አሮጊቶች አሉ፣ ሽማግሌዎች አሉ፣ የታመመ አለ፣ ስለዚህ እርጉዝ ሴቶች አሉ። ይሄ ሁሉ ችግር እኛ ላይ አለ ማለት ነው። ወደ ውጭ ወጥተን ቁም ፀሐይ እንኳን ማየት አልቻለም። ፀሐይ ግቢ ውስጥ ወጥተን ፀሐይ ሁላ ማየት አልችልም ማለት ነው። እስከዚህ ነው እዚህ ያለን ችግር የሚደርስብን ማለት ነው። ወጥታችሁ ፀሐይ ማየት የማትችሉት ምን ጥቃት የሰነዘርባችኋል ወይስ ሰግታችሁ ነው? ራሳ ጥቃት ስለሚደርስብን ነው ወደ ውጭ ወጣ ሰው አይመለስም፣ ወይሬ ሰው አይታይም ወይ ሰውየ አይመለስም። ስለዚህ ጥቃት ስለሚደርስብን ነው። በሶስተኛ ደረጃ ደግሞ በዚሁ ዞን አጋሎሜቲ ወረዳ የክልሉ መንግስት፣ አንድ ላይ ሰብስቦን መጠለያ ውስጥ አስቀምጦናል ያሉ ነዋሪም ጠይቅ ያለው በእዛ በቤንሻንጉል ካማሽ ዞን ውስጥ የቀሩት ነዋሪዎች እንደነገሩን ከሆነ አሁን ያሉበት ሁኔታ ከፍተኛ ስጋት ውስጥ የጣላቸው ሌሎቹ ነዋሪዎች ተፈናቅለው ወደ ሄዱበት እንዳይሄዱ ደግሞ መንገድ መዘጋቱን ጠቅሰው አስቸኳይ እርዳታን ጠይቀዋል። የቤንሻንጉል ጉሙዝ ክልል ለዚህ ግጭት መነሻው አራት የካማሽ አመራሮች በታጣቂዎች መገደል ነው ብሎናል። ታጣቂዎች የኦነግ ባንዲራን የያዙ ነበር ሲልም ገልጿል። ኦነግ በበኩሉ የኔ ሰራዊት ይህን አያደርግም ማለቱን ዘግበናል። የኦሮሚያ ክልል ምስራቅ ወለጋ ዞን፣ የቤንሻንጉል ክልል ግጭት ተባብሶ በከፍተኛ የጦር መሳሪያ ጭምር የታገዘ ጥቃት ተከፍቶ በኦሮሚያ በኩል 23 ሰዎች መገደላቸውን አስታውቋል። ቤንሻንጉል በእኛም በኩል 31 ሰው ተገድሏል፣ በከተማ ውስጥ ደግሞ ዘጠኝ ሰዎች መገደላቸውን አምኗል። ቀደም ሲል ተገደሉ ያላቸውን አራት አመራሮች ጨምሮ በአጠቃላይ አርባ አራት ሰዎች ተገድለዋል ብሏል። ከሁለቱ ክልሎች ያገኘነው መረጃ በአምስት ቀናት ውስጥ ስልሳ ሰባት ሰው መገደሉን ያሳያል። የቤንሻንጉል ክልል ተፈናቃዮችን ወደ ቦታቸው ለመመለስ እየሰራው ነው ብሏል። ዛሬ ያነጋገርናቸው ነዋሪዎች በበኩላቸው ደግሞ ከጥቃቱ ከፍተኛነት አንጻር የሞተውን ሰው፣ የተሰደደውን ህዝብ ቁጥር፣ የተቃጠለውን ንብረት፣ የተጎዳውንም ሰው ጭምር ለማወቅ አልተቻለንም መረጃም ለማግኘት ከባድ ሆኖብናል ብለዋል። የፌዴራል መንግስቱን እርዳታም ጠይቀዋል። የብሔራዊ አደጋ ስጋት አመራር ኮሚሽን ምግብና ሌሎች አስፈላጊ ቁሳቁሶችን ለተጎጂዎች መላኩን አስታውቋል። ከችግሩ ክብደት አኳያ እርዳታው በቂ አይደለም ብሏል። ስለዚህም ለጋሽ አካላትና ሕብረተሰቡ ከቤንሻንጉል ጉምዝ ክልል ተፈናቅለው ምዕራብና ምስራቅ ወለጋ ለሚገኙ ዜጎች የተለመደ ድጋፉን እንዲያደርግም ጠይቋል። በመላ ሀገሪቱ በሰው ሰራሽና በተፈጥሮ አደጋ ምክንያት ከስምንት ሚሊዮን በላይ ዜጎች ጉዳት እንደደረሰባቸው ገልጾ ገልጾ እነዚህን ለመደገፍም ከስድስት ቢሊዮን ብር በላይ የገንዘብ ድጋፍ እንደሚያስፈልግ አስታውቋል ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ ጽዮንን ለዘገባዋ እናመሰግናለን ባለፈው አመት መጋቢት መጀመሪያ ላይ ከተነሳው ህከትና ግድያ ሸሽተው ኬንያ ጊዜያዊ መጠለያ ውስጥ የነበሩ ስደተኞችን ወደ ቀበሌያቸው መመለሱን የሞያሌ ወረዳ አስተዳደር ገልጿል የኬንያ መንግስት ስደተኞችን ወደ ቀበሌያቸው የመለሳቸው ከትናንት በስቲያው እሁድ መሆኑን የወረዳው አስተዳደር አቶ ባገጃ ሞርጌ ለአሜሪካ ድምጽ ተናግረዋል። ናይሮቢ ዘጋቢያችን ገልሞዳዊት ከሞያሌ ተጨማሪ አለው። ባለፈው እሁድ ነበር የኬንያ መንግስት ከሞያሌ ሸሽተው ሶሎሎ ደንበላ ፈቻና ጊዜያዊ መጠለያ የነበሩ የኢትዮጵያ ሞያሌ ስደተኞችን የመለሳቸው። የኬንያ መንግስት ተፈናቃዮቹ በኬንያ በስደተኝነት መኖር የማይፈልጉና ወደ ሀገራቸው መመለስ የሚፈልጉ ናቸው ቢልም ስደተኞቹ በግድ ከጊዜያዊ መጠለያ ተባረናል ይላሉ። አቶ ገልመዲዳ የሁለት ልጆች አባት ናቸው። ደንበላ ፈቻና አልቀንቀ ፖሊሲ ኬንያ ከጠዋቱ አስራ አንድ ሰዓት ላይ የኬንያ ፖሊስ መጥቶ ድንኳናችንን ሰብሮ አስወጣን። የተባበሩት መንግስታት ባልደረቦችም እዛው ትተው እንሄዱት። የኬንያ ፖሊስ በስምንት አውቶቡሶች አሳፍሮ እዚህ ሞያሌ አደረሰን። ሞያሌ ስንደርስ ደግሞ ሁሉም የመንግሥት ኃላፊዎች በያቤሎ ስብሰባ ላይ መኖራቸውን የተነገረን። እዚህ ከደረስንም በኋላ ሶስት ነፍሰ ጡሮች ወልደዋል። ወዴት እንደምንወስዳቸው ግራ ስለገባንም ከመካከላችን ሶስት ሰዎችን መርጠን እርዳታ ጥየቃ ወደ ሞያሌ ወረዳ አስተዳደር ላክን። ተፈናቃዮች ወደ የቀበሌያቸው መመለስ ፍላጎት ቢኖራቸውም ለትራንስፖርት የሚሆን ገንዘብ እንደሌላቸው ይገልጻሉ። ከእሁድ ጀምረው በሞያሌ ቦሌ አካባቢ ሰፍሮ ስላሉ ተመላሾች ጉዳይ የሞያሌ ወረዳ አስተዳደር ተጠይቋል። አቶ ባጋጃ ሞርጌ የሞያሌ ወረዳ አስተዳደር ናቸው። ሮስናኖረኮ ሸዋበሬቱ መሜዳን ቡቃኒትን ባየ ስንጭ ባየሳኒ በጊዜው በሞያሌ ሸዋ በር የተፈጠረውን ችግር ሸሽተው የሄዱት ተፈናቃዮች ወዲያው እንዲመለሱ አድርገናል። ከዚያ በኋላም በጊዜያዊ መጠለያው የነበሩት እንዲመለሱ ሽማግሌዎችን ልከን ስንጠይቃቸው ነበር። አሁን የመጡት በአካባቢያችን ሰላም መኖሩን አስመልክቶ ከኬንያ መንግሥት ጋር ከተነጋገርን በኋላ እንዲመለሱ የተደረጉ ናቸው። እዚህ ከደረሱም በኋላ ከተለያዩ አካባቢዎች የመጡ በመሆናቸው ባለን አቅም ሁሉ ትራንስፖርት አዘጋጅተን ወደ የመጡባቸው ቄዎች እንዲመለሱ አድርገናል። አቶ ባጋጃ ሁሉም ተፈናቃይ ወደ የቤቱ መመለሱን አክለው ተናግረዋል። ከሰሎሎ ደንበላ ፈቻና ጊዜያዊ መጠለያ እንዲመለሱ የተደረጉት ተፈናቃዮች እንዴት እንደተመለሱ ተጠይቀው የኬንያ መንግሥት በጉልበት እንደመለሳቸው ነው የሚናገሩት። ስለ ሁኔታው የኬንያ ስደተኞች ጉዳይ ተጠይቀው አንድ የቢሮው ባልደረባ እንደሚከተለው መልስ ሰጥተዋል። ቁጥራቸው ሁለት መቶ ስልሳ ሰባት የሚደርሱ ስደተኞችን በፈቃዳቸው ወደ ካኩማ የስደተኞች ካምፕ እንዲዛወሩ አድርገናል። መንግሥት ሌላ የስደተኞች መጠለያ በሞያሌ እንዲቋቋም ስለማይፈልግ ነው ፈቃደኛ የሆኑትን ለማዘዋወር የወሰን ነው። ነገር ግን በኬንያ ትገን መጠየቅ የማይፈልጉትን ወደ አገራቸው መመለስ ይፈልጉ እንደሆን ከጠየቅን በኋላ ወደ አገራቸው እንዲመለሱ እያደረግን እንገኛለን። በግዳጅ የመለስ ነው ሰው ግን የለም። እኚህ የኬንያ ስደተኞች ጉዳይ ባልደረባ ተመላሾች ያነሱትን ሰሞታን አጣጥለዋል። የተፈናቃዮቹ ጊዜያዊ መጠለያ የነበረው ደንብ ላፍቻና በይፋ ስለመዘጋቱ ጠይቀው ለአሁኑ የተለየ ውሳኔ ለመኖሩን አክለው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ይህ ከአሜሪካ ድምጽ ሬዲዮ ጣቢያ 1925 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ መደበኛ ስርጭት ነው። ዲሞክራሲ በተግባር ይቀጥላል። ትንታኔው በኢህአዴግ ጉባኤ ላይ ነው። የኢትዮጵያ ህዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአደግ አስራ አንደኛ ጉባኤውን ዛሬ ከመጀመሩ በፊት የግንባሩ አባል ድርጅቶች የየራሳቸውን ጉባኤዎች አካሂደዋል ውሳኔዎችን አሳልፈዋል የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ መጠሪያውን ወደ ኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ቀይሯል። 13ተኛ ጉባኤውን ያጠናቀቀው ህዝባዊ ወያነ ሐርነት ትግራይ ህወሀት የማዕከላዊ ኮሚቴ ሪፖርቱን ገምግሟል። 12ተኛ ጉባኤን ያደረገው የብሔረ አማራ ዲሞክራሲያዊ ንቅናቄ በአዴን አሁን የአማራ ዲሞክራሲያዊ ፓርቲ አዴፓ ተብሏል። 10ኛ ድርጅታዊ ጉባኤውን ያደረገው የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደኢህዴን ነባር የአመራር አባላቱን ሸኝቷል። ከዛሬ ጀምሮ ደግሞ አራቱም የኢህአደግ አባል ድርጅቶችና አጋሮቻቸው አስራ አንደኛውን የኢህአደግ ጉባኤ ለሶስት ቀናት ያካሂዳሉ። ከዚህ አገራዊ አንድነት ለሁለንተናዊ ብልጽግና በሚል መሪ ቃል ከተጀመረው ጉባኤ ምን ይጠበቃል? በአዲስ አበባ ዩኒቨርሲቲ የፖለቲካ ፍልስፍና መምህር ዶክተር ዳኛቸው አሰፋን ለትንታኔ ጋብዘናል። የፕሮግራሙ አዘጋጅና አቅራቢ ሶሎሞን ክፍሌን ያነጋግራቸው ዶክተር ዳኛቸው አሰፋ በቅድሚያ ለትብብሮ ላመስግን። እኔም አመሰግናለሁኝ ስለጋበዛችሁ እንድናገር የቱን እንደማስቀድም አስቸግሮኛል። እስቲ አባል ድርጅቶቹ አሁን ካላቸው የተራራቀ ልዩነት አንጻር በጠቅላላ ጉባኤያቸው ላይ ተስማምተው ለመውጣት ይቸገራሉ የሚሉ አስተያየት ሰጪዎች ከሚናገሩት እንነሳ። ሕወሓት አብዮታዊ ዲሞክራሲን ማስቀጠል ይሻል፣ የኦሮሞ ዲሞክራሲያዊ ፓርቲ ደግሞ ለውጡ እንዲቀጥል ይፈልጋል። ይሄ ራሱ ብቻውን ጉባኤውን ውስብስብ ሊያደርገው አይችልም በእርሱ አስተያየት ዶክተር ዳኛቸው? እንግዲህ መቼስ ያው ዲሞክራሲ ማለት መታገል ነው። እንደ ድሮው አንድ ወጥ ፕሮግራም ሄዶ አንግሱ መመለስ የለም። ውድድር ይጠይቃል፣ ፉክክር ይጠይቃል እና ማሳመን ይጠይቃል። ከዛ በፊት ግን ምን ተካሄደ ነው ዋናው። የዛሬ የጀመሩት ስብስብ አይደለም። በተለይ ሶስቱ ፓርቲዎች ምን አደረጉ? እኔም እዛ ውስጥ የተካሄደው እንቅስቃሴ አሁን የተሰበሰቡበት ቦታ ላይ የራሱ ውጤት ይኖረዋል የሚል እምነት አለኝ። የአማራው ክልል ምን ተካሄደ? ደቡብ ተሰብስበው ጨርሰዋል። ምን ተካሄደ? ኦሮሚያ ክልል ምን ተካሄደ? የሚለው መጀመሪያ ወሳኝ ነው። መልካም እንግዲያው፣ እሱን ባጭር ባጭሩ ይበሉልኝ። ባጭሩ ልንገር። የተካሄደው ነገር ምንድን ነው የግብ ሠራ የማስለቀቅና የመፈንቀል ሂደት ነው የተካሄደ። ምንድነው? ይህም ማለት የተወሰኑ ቡድኖችን ታባረራለህ፣ በሌላ ትተካለህ፣ ትሸኛለህ፣ ደግሞ ታመጣለህ። ሶስቱም ቦታ ላይ አንድ ወሳኝ የሆነ አንድነት ያለው እንቅስቃሴው ምንድን ነው? በሶስቱም ፓርቲዎች ህወሀታዊ ሴል ናቸው ተብለው የተባሉት ሰዎች ተባረዋል። አለቅ እስከዛሬ የተሰለፉበትን የተሰየሙበትን ፓርቲ አላገለገሉም እ የተባሉት ወደ ተገፍትረዋል ማለት ነው። ለውጥ ማለት አንደኛው እኮ መገፍተር ነው የቆዩትን። ይህ ተካሂዷል። አሁን አዋሳ በሚሄዱበት ጊዜ ሶስቱም፣ ኦልሞስት ሶስቱም አጥርተው ነው የቀረቡት። የለውጡን መንገድ ይደግፋሉ የተባሉት ናቸው የቀሩት። ህወሀት በጣም አይሶሌትድ ሆነዋል። ለብቻቸው ሆነዋል ማለት ነው። ይ በእኔ ግምት ብትጠይቀኝ ህወሀትም በቅርብ ጊዜ ውስጥ ወጣት አመራር ይዘው ብቅ እንደሚሉና የዚህን የለውጥ ጉዞ የዲሞክራቲክ ጉዞ ይቀላቀላሉ ይችላለ እና እንደዛ ነው ያለው እና ምንም አብዮታዊ ዲሞክራሲ ዘው ሄዳሉ ያለፈበት ሁኔታ ነው ያለው። ሪያሊስቲክ ናቸው አሉ ሰዎች እዛም ውስጥ እና እኔ ጥሩ ውጤት ይመጣል የሚል እምነት አለኝ። እናያለን። መልካም፣ ወደ ቀጣይ ጥያቄ ልሸጋገር። የግንባሩ ጉባኤ ቀዳሚ አጀንዳ እስካሁን ያሉት ተቋማት ተቀይረው በአዲስ መቋቋም በሚችሉበት መንገድ ላይ መነጋገር ይሆናል የሚሉ አሉ። ከሁለት ዓመት በኋላም በሀገሪቱ ምርጫ ከመካሄዱ አስቀድሞ የምርጫ ኮሚሽኑ መቀየር አለበት፣ አልበለዚያ ነጻና ፍትሐዊ ምርጫ በዲሞክራሲያዊ መንገድ ማካሄድ ዘበት ነው ይላሉ። እስቲ በዚህ ላይ ያለሁትንም አስተያየት እስቲ በጣም ትክክል ነው። እንኳን አሁንና ያለፈውም አመራር ይህንን ነገር አንስቶታል፣ አመርቂ በሆነ ነገር አልፈቱትም እንጂ የዶክተር አብይ አስተዳደር ለዚህ ዝግጁ ይመስለኛል እኔ ተናግረዋል። ሁሉንም ሳትስፋይ የሚያደርግ ሁሉንም የሚያሳትፍና ሁሉም ተገቢና ትክክለኛ የምርጫ ሆኖ የምርጫ ተቋሙ ነው የሚሉት ነው መቋቋም አለበት። እዚህ ላይ ኮሚኒ የሚያመጣ አይመስለኝም እ መደረግ አለበት። ይሄ ብቻ አይደለም ሌላ ሌላ ነገሮችም መደረግ አለበት። ውድድር ሲባል ፍሪ ኤን ፌር ኤሌክሽን ስንልቆ እኮ እነኝ እነኝ ያካትታሉ እንጂ በድሮ መንገድ ማ አልኬሄድ አይቻልም። ይህ አስተያየትም ለውጥ መካሄድ አለበት እንደገና እኛም እዛ ለው የለውጡ አካል ሆነ አበርን መምከር አለበት ከሚሉ ነው ያለሁት። ጠቅላይ ሚኒስትር ዶክተር አብይ በቅርቡ ባደረጉት ጥሪ መሠረት ደግሞ በርካታ በውጭ የነበሩ ተቃዋሚ የፖለቲካ ፓርቲዎች ታጣቂዎችን ጨምሮ ወደ ሀገር ቤት ገብተዋል። ዶክተር አብይ ስልጣን ከያዙ በኋላ በርካታ ለውጦችን ያደረጉ ሲሆን፣ ይህኛው ማለትም በውጭ ያሉ ተቃዋሚዎችን ተቻኩሎ ወደ ሀገር ማስገባቱ አሁን ሀገሪቱ ውስጥ ለተከሰቱ ብሔር ተኮር ግጭቶች ምክንያት ሆነዋል የሚሉ ወገኖች አሉ። የእርሱ አስተያየት በዚህ ላይ የእኔ አስተያየት፣ እኔ ከዶክተር አብይ ጋር ነው። በዚህ መግባት ደግሞ ነበረባቸው። ዲሞክራሲ ማለት እኮ የተለያየ አይነት ድምፅ መስማት ነው። እስከ መቼ ድረስ ነው ውጭ የሚሆኑት? ኦነግ መግባት ነበረበት፣ ግንቦት ሰባት መግባት ነበረበት፣ አርበኞች ግንባር፣ ሌሎቹም ሁሉም ይግቡ እና የኢትዮጵያ ሕዝብ ውድድር ፉክክርና ምርጫ ናፍቆታል እና እስቲ ያው አንድ ሰሞን አመት ቻይኖቹ እንዳሉት መቶ አበባዎች ብሎ ሰሚያርጉ ያበቡ እንደተባለው ነው። መምጣታቸው ትክክል ነው። በእንደዚህ ያለ የለውጥ ጎዳና ላይ አንዳንድ ቦታ ላይ የሚከሰቱ እንቅፋቶች ይኖራል። ይህንን መሸሽ ትንሽ ልጅ ብቻ ነው ላይረዳ የሚችለው። ግን መግባታቸው ትልቅ ነገር ነው። ሁሉም እንደዚህ ያደርጋሉ እንደዚህ ይፈራሉ ሲባሉ ግማሾቹ በቴሮሪዝም የተወነጀሩ ገብተው አየናቸው ናቸው። በሰላማዊ መንገድ እየሞከሩ ነው ያሉት። አንዳንድ ቦታ ችግር ሊኖር ይችላል። ይህ ጊዜ ጉዳይ ነው፣ ይስተካከላል። እኔ ትክክል እርምጃ ነው የተወሰደው ባይ አንድ ቦታ ካልጀመርም እንደው በጣም የጸዳ ነገር እስከሚመጣ ድረስ ማለት ኋላ ወደ ሌላ ነገር ያመጣል። እየወደቀን እየተነሳን እንደ ኢትዮጵያዊ እየሞከርን መሄድ አለብን። የሚል የቴሌፎን ችግር እያጋጠመን ነው፣ እና አንድ የመጨረሻ ጥያቄ ላ ይሰማል። ዛሬ፣ ነገና ከነገ በስቲያ ዓርብ የሚካሄደው አስራ አንደኛው የኢህአዴግ ጉባኤ ውጤት የወደፊት ኢትዮጵያን አቅጣጫ ይወስናል ተብሎ ነው የሚገመተው። በዚህ ይስማማሉ? እስማማለሁ፣ ይወስናል። አንዳንድ አኩልፈዋል የተባሉ ኃይሎችን ቦድ እንትል ይስማማሉ፣ ይገባሉ የሚል ነገር አለ ሪመምበር ዋናው እኮ አሁን ያው የተፈራው የህወሀት ብዙ ነው። እኔ ልንገርህ ከህወሀት የትግራይ ህዝብ የሚባል አለ። በጣም ጠንካራ እና የመሰለ የኢትዮጵያ ህዝብ እነሱን ታሳቢ መደረግ አለባቸው። ለአንድነት ለዩኒየን የቆመ ህዝብ አለ እዛ ጠንካራ ህዝብ እና ዝም ብሎ ህወሀት የነገረውን ብቻ ይዞ የሚንቀሳቀስ ህዝብ አይደለም። እኔ እምነት አለኝ በእዛ ህዝብ ላይ እና ገና ግን አልሰሙም ምን እየተካሄደ እንደሆነ። ገና ገና ስራ እዛ አካባቢ አልተሰራም እና ምንም ችግርን የሚመጣ አይመስለኝም ያው አንዳንድ የማኩረት የምን ቢመጣም ከፓርቲው ጋር በተያያዘ ነው እንጂ ከሬዥኑ ከክልሉ ጋር የተያያዘ አይደለም። ወደ ውስጥ የጠለቀ ቢሆን አይችልም። እና ተስፋ እኔ ተስፋ ይዤ ነው የምንመጣው ነው። ዶክተር ዳኛቸው አሰፋ በአዲስ አበባ ዩኒቨርሲቲ የፖለቲካ ፍልስፍና መምህር፣ ለጊዜው በጣም አመሰግናለሁ። በጣም አመሰግናለሁ ግን ታንኪ ቨሪ ማች። አመሰግናለሁኝ ሶሎሞንና ዶክተር ዳኛቸውን። ወደ ተከታዩ ቅንብር እናልፋለን። የአፍሪቃ ቀንድ ሀገሮች በተባበሩት መንግስታት ድርጅት ሰባ ሦስተኛ ጠቅላላ ጉባኤ ላይ የአፍሪካ ቀንድ አካባቢ ሀገሮች በየውስጣቸውና በአካባቢያቸውም ሰላምን የማስፈን ተስፋ እያሰፈኑ መሆናቸውን ተናግረዋል አለም አቀፍ ማህበረሰብ የጣለባቸውን የተለያዩ ማዕቀቦች እንዲነሱላቸውም ጠይቀዋል የጅቡቲ የሶማሊያ የደቡብ ሱዳንና የሱዳን መንግስታት ተጠሪዎች በተባበሩት መንግስታት ድርጅት ሰባ ሶስተኛ ጠቅላላ ጉባኤ ላይ ባደረጓቸው ንግግሮች መልካም አስተዳደር የማስፈን የልማትና የእድገት ስራዎችን ያሏቸውን ክንዋኔዎችን ዘርዝረዋል። ሰለሞን አባተ ዝርዝራለው። የተባበሩት መንግስታት ድርጅት ሰባ ሦስተኛ ጠቅላላ ጉባኤ የአንድ ሳምንት የመሪዎች ንግግር ሥራውን ያጠናቀቀው ከትናንት በስቲያ ከቀትር በፊት በተከናወነ መርሃ ግብሩ ነው። በዘንድሮው የድርጅቱ ጉባኤ ላይ ከኢትዮጵያ በዙሪያውም ካሉ ከአፍሪካ ቀንድና አካባቢው ሀገሮች ከኬንያው ፕሬዚደንት ኡሁሩ ኬንያታ በስተቀር በርዕሰ ብሔር ወይም በጠቅላይ ሚኒስትር ደረጃ የተወከለ አልነበርም። በእርግጥ ደቡብ ሱዳን ምክትል ፕሬዝደንቷን የላከችው ከጉባኤው መዘጋት በፊት የተናገሩት የሱዳን የውጭ ጉዳይ ሚኒስትር ኤልዲር ዲሪ ሞሐመድ አህመድ በሀገራቸው የዳርፉር ግዛት ጉዳይ ላይ የተባበሩት መንግስታት ድርጅትና የአፍሪካ ህብረት የያዙትን የጋራ ጥረት አድንቀዋል። ሀገራቸው አነስተኛ የጦር መሳሪያዎችን በማስፈታትና በመሰብሰብ በኩልም አሳክቻዋለሁ የምትለውን ተናግረዋል። ይህ ጥረቷም ህገወጥ የሰዎች ዝውውርና የአደንዛዥ እጽዋትና ቅመማ ቅመምን በመቆጣጠር በኩል ውጤት እንዳስገኘላት አመልክተዋል። ሱዳን እያከናወነች ያለችውና እያስመዘገበች ያለችውን ሁሉ ተጥለውባት የቆዩት ማዕቀቦች መሰናክል እየፈጠሩ ማስተጓጎላቸውን አመልክተዋል። የሱዳኑ የውጭ ጉዳይ ሚኒስትር ምንም እንኳ ዩናይትድ ስቴትስ ሱዳን ላይ ጥላው የነበረውን የንግድ ማዕቀብ ባለፈው ዓመት ጥቅምት ማንሳቷን መንግስታቸው እንደሚያደንቅ ሚስተር ኤልዲር ዲሪ ቢናገሩም ከሽብር ደጋፊዎች መዝገብ የሀገራቸው ስም አለመፋቁ ግን አሁንም እንደሚያሳስባቸው ተናግረዋል። በቅርብ ይነሳል ብላም ሱዳን እንደምትጠብቅ አመልክተዋል። ሱዳን ሽብር ፈጠራን ደግፋ አታውቅም፣ አትደግፍም ብለዋል። ሌላው የሱዳን የውጭ ጉዳይ ሚኒስትር ያነሱት ጉዳይ يغرى شون برزيدنت باينة قراني <applause> يتكتا تليال لوننا يمسر يات زازيوت أبا شون علماء كفونيون جل من مملكة نبر سودان بجلو لا يالات يبرد تاكر ريتان ستوال لقد ظل السودان مدافعا مخلصا عن مبادئ العدالة والتعاون الدولي وساعيا لتحقيقها لا سيما مبدأ محاربة الإفلات من العقاب إلا أن النهج الانتقائي سودان كتتا ياكنت ماملتن بنو بكل የፍትሕና የዓለም አቀፍ ትብብር መርሆች እውነተኛ ጠባቂ ነች። ይሁን እንጂ በዓለም አቀፉ የወንጀል ችሎት የሚከናወነው እየተመረጠ በአመሳሶ የሚፈጸም ተግባር ይህንን እጅግ አስፈላጊ ፍርድ ቤት ነጻነቱን እንዲያጣ አድርጎታል፣ ዓለም አቀፍ ማኅበረሰቦች በተለይ የአፍሪካ ሀገሮች እንዲከፉበት አድርጓል። ዓለም አቀፉ የወንጀል ችሎት ሕግን ከማስከበርና ፍትሕን ከማስፈን ይልቅ ለተወሰነ የፖለቲካ ግብ ማስፈጸሚያነት የሚሰራ ተቋም እንደሆነ የአፍሪካ ህብረት ከደረሰበት አቋም ጋር እንወግናለን ብለዋል። የሱዳን የውጭ ጉዳይ ሚኒስትር ኤልዲር ዲሪ ሙሐመድ አህመድ የደቡብ ሱዳን መገንጠልና ነፃነቷን ማወጅ ለእኛ ቀላል አልነበረም ያሉት ሚስተር ኤልዲር ዲሪ ለሰላም ዕድል ለመስጠት ስትል ብዙ መስዋዕትነት ሱዳን መክፈሏን ገልጸዋል። ባለፈው ቅዳሜ በመንግስታቱ ድርጅት መድረክ ቀርበው የተናገሩት የሶማሊያ የውጭ ጉዳይ ሚኒስትር አህመድ አዋድ ኢሴ ደግሞ ሀገራቸው እየተራመደችበት ነው ያለችውን የስኬትና የተስፋ መንገድ አጉልተዋል። በፖለቲካና በምጣኔ ሀብት ሽግግር በኩል በመሰረተ ልማት ግንባታ ጨብጠናቸዋል ያሉትን ድሎች ተቋቁመዋል። ሽብር ፈጠራን በመዋጋትና ቁጥራቸው የበዛ አካባቢዎችና መንደሮችን ከአልሻባብ ቁጥጥር ጦራቸው ነፃ ማውጣቱን ተናግረዋል። ከሁሉም በላይ ግን ብለዋል፣ የውጭ ጉዳይ ሚኒስትር አህመድ አዋድ አንጸባራቂው ጉዳይ ወጣቶች አልሻባብን እየተቀላቀሉ አይደለም። የአልሻባብ ርዮተ ዓለም ከእንግዲህ ተቀባይነት የለውም። አልሻባብና አልቃይዳ እንግዲህ የአዳዲስና በጎ ፈቃደኛ ተመልማዮች ምንጭ ሶማሊያ ውስጥ የላቸውም። አበቃ። የአፍሪካ ህብረት ጦር በሀገራቸው ሰላምን ለማስፈን ሽብርን ለማምከን እየከፈለ ያለውን መሥዋዕትነት እንደሚያደንቁ ተናግረው የራሳቸው ኃይሎች ከሀገራቸው አልፈው በዓለም አቀፍ መድረኮችም አስተዋጽኦ ለማበርከት ዝግጁ መሆናቸውን አመልክተዋል። መልካም አስተዳደርን በማስፈን በኩልም ለዲሞክራሲያዊ ግንባታ መንግሥታቸው እያደረገ ያለውን ጥረትና የቀደሙ ምርጫዎችን እንደ እማኝነት አንስተው የፊታችን ህዳር ውስጥም ለሚካሄዱ ምርጫዎች እየተዘጋጁ መሆናቸውን ጠቁመዋል። ለሴቶች ተሳትፎም ሲሶ መቀመጫዎች በየደረጃው እንዲመደቡ መወሰኑንም ተናግረዋል። ሕገ ወጥ ያሉትን ፍልሰት በመቆጣጠር በኩልም ከዓለም አቀፉ ማህበረሰብ ጋር እየሰሩ መሆናቸውን አመልክተዋል። ከኤርትራ ጋር ሀገራቸው ስለደረሰችበት ስምምነት አንስተው በኤርትራ ላይ የተጣሉ ማዕቀቦች እንዲነሱ እየጠየቁ ካሉ የአካባቢው ሀገሮች ሶማሊያም እንደምትቀላቀል ተናግረዋል። በራሷ በሶማሊያ ላይ የተጣሉ ማዕቀቦችም እንዲነሱ ጠይቀዋል። ኬንያ ውስጥ ያሉ ስደተኞቻቸውንም በፈቃዳቸው ለመመለስ እየሰሩ መሆናቸውንም አመልክተዋል። የሶማሊያው የውጭ ጉዳይ ሚኒስትር። ባለፈው አርብ መድረኩ ላይ የቆሙት የደቡብ ሱዳን ተቀዳሚ ምክትል ፕሬዚደንት ታባን ዴንጋይ የተስፋ ቃላትን በመዝራት ነው ንግግራቸውን የጀመሩት። ላስ ባለፈው ዓመት እፊታችሁ የቆምኩት በግጭቶች የተዋጠች አገር ተቀዳሚ ምክትል ፕሬዝደንት ሆኜ ነበር። ዛሬ እፊታችሁ የቆምኩት የዚህ አካል አባላት በደቡብ ሱዳን ሪፑብሊክ ውስጥ ለማከናወን የተሳካላቸውን ሥራ ለመመስከር ነው። በተለይ ትኩረታቸውን ለደቡብ ሱዳን የሰጡ የመንግሥታቱ ድርጅት ተቋማት፣ ኢጋድ፣ የአፍሪቃ ኅብረት፣ የአውሮፓ ኅብረት፣ ትሮይካ፣ ቻይና፣ የኢጋድ አገሮች መድረክ፣ ዓለም አቀፍ አጋሮችና የደቡብ ሱዳን ወዳጆች ያደረጉልንን ልናገር ነው። በኢጋድና በሌሎችም አካላት ጥረት እየተከናወነ ያለውን ደቡብ ሱዳንን የማስማማት ጥረት ከአድናቆት ጋር እንደሚያዩ ተናግረዋል ሚስተር ታባን ዴንጋይ በተቀናቃኞቹ ኃይሎች መካከል የጸና የሰላም ስምምነት እንዲደረግ እየተከናወነ ያለውን የሀገራቸውንና ዓለም አቀፉን ጥረት ሲቪል ማኅበረሰቡን፣ የሴቶች ቡድኖችን፣ የሃይማኖት መሪዎችን፣ የወጣቶችንና የታዋቂ ሰዎች ተወካዮችን በእማኝነት ሁሉ በመያዝ እየሠሩ መሆናቸውንም ገልጸዋል። ከሰላም ስምምነትና ከእርቅ ጋርም የተጠያቂነት ጉዳይም አብሮ እንዲኖር ማድረግ ለዘላቂ ሰላም መሠረት መሆኑንም ጠቁመዋል። የሰላሙ ሂደት ዘላቂ መሰረት እንዲኖረው ለማድረግም ሁሉንም ያካተተና ህዝብ ለህዝብ የተባለ የማኅበረሰቦች ተወካዮችን ያቀፈ የአደራዳሪዎችና አሸማጋዮች አካል በየደረጃው እንዲኖር ፕሬዚደንት ሳልቫኪር ማዘዛቸውንም ምክትል ፕሬዚደንቱ ጠቁመዋል። እታች ወርዶ በዜጎች ተሳትፎ የሚከናወን ተግባር የተሻለ ውጤት የሚገኝበት ነው ብለዋል። የደቡብ ሱዳን ምክትል ፕሬዚደንት ታባን ዴንጋይ የጅቡቲ የውጭ ጉዳይና የዓለም አቀፍ ትብብር ሚኒስትር መሐመድ አሊ ዩሱፍ በሐሙስ ንግግራቸው ካተኮሩባቸው ጉዳዮች ጉልሁን ቦታ የያዘው የሀገራቸውና የኤርትራ ሰላም ጉዳይ ነበር። የኤርትራና የጅቡቲ ፕሬዝደንቶች ባለፈው መስከረም ሰባት ጅዳ ላይ በንጉሥ ሳልማን ቢን አብደል አዚዝ ፊት ተገናኝተው ለሀገሮቻቸው ግንኙነት አዲስ ምዕራፍ ለመክፈት መስማማታቸውን ለመንግስታቱ ድርጅት ጉባኤ ተናግረዋል። አሊሱ ደሴት ሬኒዮ ግራስ ደን ኤክሰለንስ ፕራይም ሚኒስትር ዶክተር አብይ አህመድ ለሳኡዲ አረቢያ ንጉሥና እንዲሁም ለኢትዮጵያው ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ብርቱ ጥረት ምስጋና ይግባውና ኤርትራና ጅቡቲ በመካከላቸው ያሉ ችግሮችንና የድንበር ውዝግቦችንም ለመፍታት እንዲሁም ለጦር እስረኞች ጉዳይም መፍትሄ ለመፈለግ ንግግሮቻቸውን ለመቀጠል ተስማምተዋል። በኢትዮጵያና በኤርትራ መካከል ቀደም ሲል የተደረሰው የሰላም ስምምነት ለጠቅላላው የአፍሪካ ቀንድ አካባቢም የፈጠነ ትሩፋት ስለማበርከቱ የጅቡቲንና የኤርትራን ግንኙነት፣ በደቡብ ሱዳን ወገኖች መካከል የተፈረመውን ስምምነት፣ ሶማሊያ ውስጥ እየታዩ ያሉ ለውጦችን እማኝ እያደረጉ ጠቃቅሰዋል። የጅቡቲ የውጭ ጉዳይ ሚኒስትር መሐመድ አሊ ዩሱፍ ወደ መካከለኛው ምስራቅም ጎራ ብለው ለእስራኤል ፍልስጤም ችግሮች ሁለት መንግስታትን ከመመስረት የተሻለ አማራጭ እንደሌለ መክረዋል። የፍልስጤም ስደተኞች መከራም ሕሊናችንን የሚፈታተን ጉዳይ ነው ብለዋል። በሮሂንግያ ሙስሊሞች ላይ ይፈጸማል ያሉት ዘር የማጽዳት አድራጎት እንዲያበቃም ዓለም አቀፉ ማኅበረሰብ በማያንማር መንግስት ላይ ጫና እንዲያበረታ ተማጽነዋል። በሰባ ሦስተኛው ጉባኤው ላይ የመንግስታቱ ድርጅት አጽንዖት ሰጥቶ ካነሳቸው ጉዳዮች መካከል የወገነ ብዙነት ወይም መልታይላተራሊዝም አስተሳሰብና አሰራር አደጋ ላይ የወደቀበት ጊዜ ነው በሚሉ መሪዎች የገነነ ነበር። በዚህ ነጥብ ላይ ሁሉም ተናጋሪዎች በግርድፉ ብሶታቸውን እያሰሙ ከማለፍ በስተቀር እገሌ ብለው የከሰሱት መሪ ሀገርም ይሁን ተቋም የለም። የዓለም አቀፍ ግንኙነቶች ተንታኝ ይዤ የአየር ንብረት ለውጥ ጉዳይ ሁሉንም እያንገበገበ ያለ አጀንዳ እንደሆነ በጉልህ ታይቷል። ሽብር ፈጠራን መዋጋትና የዘላቂ ልማት ግቦችን ስኬት መከታተልና ማጠናከር በሁሉም ተናጋሪዎች ንግግሮች ውስጥ እየተሰመሩባቸው ያለፉ ጉዳዮች ነበሩ። አድማጮች፣ አሁን የዜና ማጠቃለያ እናነባለን። የኢትዮጵያ ኤሌክትሪክ ኃይል ኢንጂነር ክፍሌ ሆሮን የታላቁ የኢትዮጵያ ሕዳሴ ግድብ ስራ አስኪያጅ አድርጎ መሾሙን የኢትዮጵያ የዜና አገልግሎት ዘግቧል። የታላቁ ሕዳሴ ግድብ ስራ አስኪያጅ ሆነው ሲያገለግሉ የነበሩት ኢንጂነር ስመኘው በቀለ በሞት ከተለዩ በኋላ ኢንጂነር ኤፍሬም ወልደኪዳን ላለፉት ሁለት ወራት በጊዜያዊነት የግድቡን ግንባታ ሲመሩ ቆይቷል። ቡርንዲ ውስጥ ሰብአዊ መብት እየተረገጠ ነው የሚል ስጋት በሚሰማበት በአሁኑ ወቅት የሀገሪቱ መንግስት መንግስታዊ ያልሆኑ ድርጅቶችን ለማገድ መወሰኑን የረድኤት ድርጅቶች እያወገዙ ነው። የዩናይትድ ስቴትስ ቀዳማዊት እመቤት ሜላንያ ትራምፕ አፍሪቃን ለአንድ ሳምንት በሚጎበኙበት በአሁኑ ወቅት ዛሬ ጋና ውስጥ አፍሪቃውያን በባርነት ይያዙበት የነበረውን ቦታ ጎብኝተዋል። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የፍርድ ኮሚቴ የፌዴራል ምርመራ ቢሮ ውጤት በሚጠባበቅበትና ፕሬዚደንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት ዳኝነት የሰየሟቸው ሰዎች ድምፅ ሊሰጥ በምችልበት በአሁኑ ወቅት ካባኖ ጾታዊ አመፅ ፈጽሞብኛል የሚል ክስ ባቀረቡት ሴት ላይ ትራምፕ አፍይዘዋል። አዳነችን አመሰግናለሁ። ለማጠቃለያ ዜናው ክቡራትና ክቡራን አድማጮች፣ አንድ የዩናይትድ ስቴትስ ዶላር 27 ብር ከ ሳንቲም ተመንዝሯል። ዛሬ የወርቅ ተመን 24 ከ4 996 ፐርሰንት ከመቶ ጥራት ያለው 1102 ብር ከ38 ሳንቲም ነው። የኢትዮጵያ ብሔራዊ ባንክ ምንዛሪ እና ተመን ነው። ነገ አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛው ሙቀቱ 24 ዝቅተኛው 11 ዲግሪ ሴልሺየስ እንደሚሆን የኢትዮጵያ ሜቴሮሎጂ ኤጀንሲ ተንብየዋል። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ቴክኒሻኑ ቫስኮ ቮላሪች የዌብና የማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው እንዲሁም የምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም ስናስተናግዳቸው የቆየ ነው ሰሎሞን አባትና አዳኔት ፍስሐ እየነበርን አብራችሁን ስለ ቆያችሁ እናመሰግናለን ዝግጅቶቻችን ተጠናቀቁ የትግርኛ ዝግጅት ከኛ ቀጥሎ ይቀርባል ፕሮዲውሰሩ ማ ሙሉ ቀን መለሰን። ትዘዝ በገላያ ጋብዞናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ጤና ይስጥልን። በእኛ በኩል ደናደሩ Thank you. I see the sun out to